ጉዞ ወደ አድዋ ይላል ተከታዩ ቅንብር። የጉዞ አድዋ ስድስት በጎ አድራጎት ማህበር ዛሬ ወር ኢሉ ከተማ ሲገባ ደማቅ አቀባበል እንደተደረገለት ይገልጣል። አዳማ ላይ በኦሮሞ አባቶችና አባ ገዳዎች ተመርቆ ጥር አንድ ከአዲስ አበባ የተነሳው የልዑካን ቡድን አስራ አምስት አባላትን ይዞ ዛሬ ስምንት ሰዓት ገደማ ነው ወር ኢሉ ከተማ የገባው የአካባቢው ነዋሪዎች በባህላዊ አልባሳትን ተው በው ጥንታዊ የጦር መሳሪያዎችን ይዘውና በፍረስት አጅበው ከሶስት ኪሎ ሜትር በላይ በመጓዝ ነበር የእንኳን ደህና መጣችሁ አቀባበል ያደረጉላችሁ ይለናል። እናሆ ዝግጅቱ ነው። ሰላም ፍቅር፣ አንድነት ለኢትዮጵያ በሚል መሪ ሀሳብ ጉዞውን ያሟሸው ልዑክ ካለፉት አምስት ተመሳሳይ መርሃግብሮቹ ለየት የሚያደርጉት ቁም ነገሮችን ይዞ ነው የተነሳው። የልዑካን ቡድኑ አስተባባሪ ሚኒሊክ ፋንታሁን ጥር አንድ ከዳግማዊ ምኒልክ ሆስፒታል ግቢ ውስጥ በሚገኘው በኢትዮጵያ አይነ ባንክ ብርሃን ሆነው ብርሃን ለሰጡን አባቶቻችን መታሰቢያ የሆነን ዘንድ ከህልፈት በኋላ የአይነ ብሌማችንን ለመለገስ ቃል በመግባት የቃል ኪዳን ፊርማ በማስቀመጥ ነው የጀመርነው። ከዚህ በፊት ባልተለመደ መልኩ በእንጦጦ በኩል ወጥተን የአባቶቻችንን ዱካ ተከትለን በትክክለኛው የአድዋ ዘማቾች በሄዱበት መንገድ ነው ጉዟችን ያደረግነው። በዚህም እንግዲህ ሰሜን ሸዋ፣ የኦሮሚያ ክልል እነዚህ ሙከቱ፣ ሪጭ፣ ጫንጮ አልፈን ወደ ለሚ አብዛኞቹን የሰሜን ሸዋ አካባቢዎች አለም ከተማና ሚዳን አልፈን በጃማ በኩል ወሬሉ ገብተናል። እንግዲህ የክተት አዋጁ ጠቅላዜ ምኒልክ ባሉት መሰረት ሁሉም የሸዋ ሰው እስከ ጥቅምት ኩሌታ ሁኔታ ድረስ ወሬሉ ከተጠብቀኝ እንዳሉን እኛም የአባቶቻችንን ታሪክ በመድገም እዚህ ወሬሉ ላይ እንገኛለን። ለአድዋ ድል መገኘት ትልቅ አስተዋጽኦ ያበረከቱት እቴጌ ጣይቱ በታሪክ ውስጥ የሚገባቸውን ክብርና ስፍራ ባያገኙም ይህ ትውልድ ስራቸውን በመዘከር ሕያው ሊያደርጋቸው ይገባል የምትለው ደግሞ ሌላዋ የጉዞ አስተባባሪ ወጣት አበባ በቀለ ነች። እቴጌ ጣይቱ ብርሃናት ዓለም በኢትዮጵያ እጅግ በጣም ጠንካራ፣ እጅግ በጣም ድንቅ እና አስገራሚ የሆነች ብልህ ሴት ነበሩ። በዘመናቸው ብዙ የማይቻሉ ነገሮችን ችለው ያሳዩ ብልህ መሪ ናቸው። የመቀሌው ምሽግ ላይ ብልሃታቸውን የሚያሳይ ዘዴ ፈጥረው የጠላት ጣሊያን ጦር ከመቀሌ እንዳየሱ ለቆ እንዲወጣ ያስቻሉ ጀግና ሴት ነበሩ በተጨማሪም ደግሞ የአድዋ ጦርነት ላይ ጦራቸውን ይዘው ዘምተው ነው እንግዲህ ከባለቤታቸው ከአጼ ምኒልክ ጎን በመሆን ፍልሚያ ያደረጉት ማለት ነው ይሄ ትውልድ ከሳቸው ምን ይማር ቆራጭነት እጅ አለመስጠት ብልሃተኛ መሆን የህዝቡን አቀባበል የሚመጥን የማመስገኛ ቃል የለኝም የሚለው ምኒልክ ያገኘነው ድጋፍና ፍቅር ለተሻለ ስራ ስንቅ ሆኖናል ብሏል ሰሜናዊ ክልል ከተማ ላይ እዛ የሙከጦሪ አካባቢው ነዋሪዎች እና የአካባቢው ወጣቶች ቄሮዎች በጣም አስገራሚ አካባበል ከማድረግ አልፎ የዳግማዊ ምኒልክን ታሪክ የያዘ የደራሲ ጳውሎስ ንገኙ መጽሐፍ አጤ ምኒልክ የሚለውን መጽሐፍ በስጦታ መልካም አበርክተውልናል። ይህም በጣም አስደሳች ነበረ ለኛ። ትልቅ ሲንቆ ነን በብዙችን እያነበብ እንድንሄድ ቃል አስገብተው ነው የሸኙም። ከዛም ወደ አማራ ክልል ስንገባ ከለሚ ጀምሮ የአለም ከተማ የሚዳ አካባቢ በጣም ልዩ ነበረ። ዛሬ ወረዱ ላይ የተደረገው አካባበል ደግሞ እጅግ የተለየ ነው። በካህናት ታጅበን ወጣቶች በልዩ ትውፊታዊ አለባበስ በፉከራ በሽለላ ጥይት ሁሉ እየተተኮሰ ነው የገባ ነው። የከተማዋ ከንቲባ ተሸቱ ታረቀኝ ጉዞ በህዝቡ ዘንድ የፈጠረውን መነቃቃትም እንዲህ ገልጡታል። ፓን አፍሪካ ዩኒቨርሲቲ በአድዋ ተከፍቷል። በተመሳሳይ እኛም ጋር ደግሞ ቅርንጫፍ ቢያዝ ቢከፈት የሆነ ፋካልቲ ነገር ታሪኩን ሙሉ ያደርገዋል ወረሂሉም ደግሞ አድዋ ድል ያበረከተውን አስተዋጽኦ የሚዘክር ሊሆን ስለሚችል ይህን መደረግ አለበት የሚል የህዝቡም የሁላችንም ጥያቄ አለ። ሁለተኛ ዳግማዊ ምኒልክ እና ልጃቸው ንግስት ዘውዲቱ የትውልድ ሐረጋቸው ከወረሂሉ ነው የሚመዘዘው ስለዚህ እነዚህ ማሰብ መቻል ስላለብን ሆስፒታሉ እና የሁለት መሰናዶ ትምህርት ቤቱ በዳግማዊ ሚኒሊክና በንግስት ዘውዲቱ እንዲሰየምልን ታሪኩን ትውልድ ሲያስታውሰው ሊኖር የሚችለው እንደነዚህ አይነት ስራዎችን መስራት ስንችል ስለሆነ በዛ መሰረት መክረውን አለበት የሚል የህዝብ ጥያቄ እየተነሳ ነው ያለው። በወጣው መርሃ ግብር መሰረት ነገ ወረይሉ ከተማ ላይ አድዋን የሚያነግስ ሚኒሊክን የሚያወድስ ጀግኖችን የሚዘክር ተተኪውን ትውልድ በሀገራዊ ፍቅር የሚያጠናክር ሐውልት ለማቆም የመሰረት ድንጋይ ይጣላል። የዘንድሮ አድዋ ተጓዦች ወረይሉን እና ሌሎች ታሪካዊ ቦታዎችን መዳረሻ አድርገው መንቀሳቀሳቸው የአካባቢውን የቱሪዝም እንቅስቃሴ ከማነቃቃት ባለፈ ህዝቡ በታሪኩ እንዲኮራ ለሌላ ታሪካዊ ኃላፊነት ራሱን እንዲያዘጋጅ አስችለዋል ይላሉ የደቡብ ወሎ ዞን ባህል ቱሪዝም መምሪያ ኃላፊ አቶ ሱሌይማን እሸቱ። በነገራችን ላይ አድዋ ሲታሰብ ያው የድሉ አድዋ ላይ አድዋ ተራሮች ላይ ይሁን እንጂ ድል አድራጊው ጥንስሱ ብዙ ወሎ ላይ ወረይሉ ላይ ነው ለመጀመሪያ ጊዜ የታወጀበት ማለት ነው። ስለዚህ በዛ አካባቢ በጣም ብዙ የምንሰራቸው በር የቱሪዝም ሀብቶች አሉ። አብሮ የዘመተው ደብረሰላም ቅዱስ ጊዮርጊስ ቤተክርስቲያን ታቦቱ ራሱ አካባቢ ነው የሚገኘው። ሌሎችም ታሪካዊ የሆኑ ቅርሶች አሉ አካባቢ ላይ የንጉሱ ለምሳሌ ቤተ መንግስቶች አሉ፣ ሌሎችም እነ መካነ ስላሴ አካባቢ ላይ ያሉ። ስለዚህ እሱን አካባቢዎች አስተሳስረን ማልማት እንችላለን። ስለዚህ በዚህ ዓመት እኛ ጊዮርጊስ ላይ ያሉት ቅርሶች በተለይም በጣም የተጎዱን መሆናቸውን አይተናል። ስለዚህ እኛ ከክልሉ ባህልና ቱሪዝም ጋር ተቀናይተን በዚህ አመት ክልሉ መንግስት ወደ ሁለት መቶ ሺህ ብር አካባቢ የሚጠጋ መድቦልን በዚህ አመት ስራውን እንጀምራለን ብለን እናስበናል። ጉዞ የካቲት 23 ቀን የጣሊያን ጦር ከአራት ሰዓት ባልበለ የበለጠ ውጊያ የመጨረሻ ሽንፈቱን በተጎነጨበት ሰሎዳ ተራራ ላይ እንደሚጠናቀቅ ታውቋል። ለአሜሪካ ድምፅ ሬዲዮ መስፍን አራጌ ነኝ ከደሴ።